የኢትዮጵያ የሕግ ባለሙያ ሴቶች ማህበር ወደ ሦስት መቶ ግድም በሚደርሱ የበጎ ፈቃደኝነት አገልግሎት በሚሰጡ የተመሰረተ ነው። እስካሁን ከ125ሺህ በላይ ለሚሆኑ አቅም ለሌላቸው ሴቶች ነፃ የሕግ ድጋፍ አገልግሎት ሰጥቷል። እንዲሁም ከ250ሺህ በላይ የሚሆኑ ሕፃናት የአገልግሎቱ ተጠቃሚ ሆነዋል። ከተግባሩ መስፋት አኳያ ከአቅም በላይ እየሆነበት ማኅበሩ የገንዘብ ድጋፍ ለማሰባሰብ በደሳለኝ ሆቴል ለፊታችን ሐምሌ 7 ቀን ጥሪ አስተላልፈዋል። ማህበሩ ከወዲሁ ጋዜጣዊ መግለጫ ያሰጠ በመሆኑ የስራ አስፈጻሚ ዳይሬክተሯ ወይዘሮ ዜና የታደሰ የገለጹት አሁን በቅርብ የጾታዊ ጥቃትን በሚመለከት ግንዛቤው ምን ይመስላል? ማህበረሰቡ ያለው የአመለካከት ለውጥ ደረጃውስ ምን ይመስላል? አተያዩስ ምን ይመስላል? የሚሉ ነገሮችን ለማጥናት ሞክረን የተወሰኑ ወረዳዎች ላይ በአማራ ክልል፣ በጋምቤላ ክልል እንደዚሁም ደግሞ በኦሮሚያ ክልል ጥናት ሂደን ነበረ። የዛ ጥናት ውጤት ግንዛቤው ከሞላ ጎደል ያለ ይመስላል፣ በማህበረሰባችን ውስጥ ነገር ግን ግንዛቤው ቢኖረውም ጉዳዩ አሳሳቢ ነው እና ይሄን አመለካከቴ መለወጥ አለብኝ የሚለው ፍላጎት ያናክል እንዳልሆነ ተረድተናል እና ምናልባት የአመለካከት ለውጥ ለመስራት ከምንጠቀምባቸው መንገዶች ድክመትም ሊሆን ይችላል፣ የሆነ ፌዛውት እያደረጉም ሊሆን ይችላል፣ የስትራቴጂ ለውጥ የሚፈልግ ነገር ሊሆን ይችላል የሚለውን ሀሳብ እንድናነሳ አድርጎናል። ይሄ ጥናት የጉዳዩ ምን ያህል ደረጃ ላይ እንደሚገኝ ዳይሬክተሯ ያካሉበት ወደ ሰባ ከመቶ የሚሆኑ የኢትዮጵያውያን ሴቶች የቤት ውስጥ ጥቃት ተጠቂዎች ናቸው ወይ በየቀኑ በስድብ ናዳ፣ በማስፈራራት አይነት ችግሮች ውስጥ የሚኖሩ ሴቶች ናቸው ወይም ደግሞ እየተደበደቡ የሚኖሩ ሴቶች ናቸው። አንዳንዶቹ ከመደብደብ አልፎ አፍንጫ መቆረጥ፣ በፈላ ውሃ መቃጠል ወተሽ ለምንድ ነው ከሰው ጋር ያወራሹ በሚል በገጀራ እግሯን መቆረጥ ወተሽ ወሬ ሰምተሻል በሚል ጆሮን በቢላ መቆረጥ የመሳሰሉ ኬዞች ፌስ እያደረጉ የሚኖሩ ሴቶች ስቲል እነኛ ሴቶች እዛ ትዳር ውስጥ ይኖራሉ። ከተባታይ ጾታ አኳያ ደግሞ አላማውን የሚደግፉ አባል አርቲስት አበበው ወርቁ እና በዚህም ላይ ወይዘሮ ዜናዬ በተከታታይ ያሰሙት ድርጅቱን ካለማወቅ ተሳሳተ ግምት ያለን ወንዶች አሉ አንደኛው ኔ ነበርኩኝ ልክ ጽንፈኛ አቋም ያለው ድርጅት ይመስለኝ ነበር ሴቶችን ለማስጮ ተብሎ የተቋቋመ አይነት ድርጅት ይመስለኝ በኋላ ለክነት በባለ ሙያዎች ባደረጉልን ጥሪ ከቀረብኳቸው በኋላ እና ቢሮ መሄድ ከጀመርኩ በኋላ ነው እንደምናየው ቀላል አይደለም መሀይ ማን ብቻ ናቸው ይህንን የሚፈጽሙት ብለን እንዳናስብ የተማረውም ሁሉንም ህብረተሰብ ክፍል ያጠቃልል ነው አሁን ምንድን ነው ከእነሱ ጋር መስራት የጀመርኩኝ፣ ይሄን ነገር በጋራ ሁነን እኛ ወንዶች ኃላፊነት ወስደን እኛ ነን መቅረፍ ያለብን። ከሴቶቹም የበለጠ እኛ እናታችንን እንወዳለን። ግን ሌላዋ ላይ ለምንድን ነው ጥቃት የምናደርሰው? ያው የሴቶች ጥቃት ጾታዊ ጥቃትና ብለን ሁልጊዜ ስናነሳ ሴቶችን የምናነሳው ዳታው በአብዛኛው ጥቃቱ እነሱ ላይ እንደሚፈጸም ስለሚያሳየን ነው እንጂ ጥቃት ሲባል ወንዶች ላይ ጥቃት አይደርስም ወይንም ደግሞ ሁልጊዜ አጥቂዎች ወንዶች ብቻ ናቸው ማለት አይደለም። ይሄንን ሀሳብ በጣም እናምንበታለን እኛም። ግን የተቋቋምነው አብዛኛው የሴቶቹ ልዩ ፍላጎቶችና ልዩ ችግሮች ታሳቢ አድርገን ለመስራት በመሆኑ የተነሳ ነው። በአጠቃላይ ደግሞ ወደፊትም አብረውን ለሚሰሩ ድርጅቶችና ግለሰቦች በጋራ እንደምንሰራ በማመን በቀሩን ቀናት እና በዝግጅቱ ላይ ይህንን እድል እንድትጠቀሙበት ጋብዛለን። ጥሪያችን ለሁሉም ኢትዮጵያዊ ነው። ጌታቸው ተድላ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።